ከሰራዬ አካባቢ አሁን ደቡብ የምንለው ያለን በኤርትራ ከዛ አካባቢ ነው የመጣችው ለስራ ብላ እዛ አባሻውል የሚባለው ቦታ እየሰራች ነው ትኖር የነበረችው እስከ አይ ቲንክ ናይንቲን ሰቨንቲ ሰቨን በኤሮጳውያን አቆጣጠር ወደ ኢኤልኤፍ ኤሪትሪያን ሊብሬሽን ፍሮንት እዛ ታጋይ ሁና እዛ ውስጥም የዘፈነች ለብዙ ጊዜ ቆየች እስከ ናይንቲን ኤቲ ቱ በኤሮፓውያን አቆጣጠር። ምክንያቱ እንደምታቂው በናይንቲን ኤቲ ቱ ኢፒኤልኤፍ ና ቲፒኤልኤፍ አብረው ኢኤልኤፍን ከኤርትራ አባረሩት። እሷ ደግሞ ከእነሱ ጋር ስለነበረች ከኢኤልኤፍ ወደ ሱዳን ወጣች ማለት ነው። ከሱዳን ቆይታ ግማሹ የኢኤልኤፍ ከኢፒኤልኤፍ ስምምነት አድርጎ ናይንቲን ኤቲ ኤት እዛ ቦሎኛ የሙዚቃ ዝግጅት አድርገው ከዛ በኋላ ነው ወደ ሆላንድ የመጣችው እዚህ እንደ አንዳንድ አንድ እየሰራች ግን በሶሻል ሴኪሪቲም ትኖር ነበር መሰለኝ። ከዛ በኋላ ናይንቲን ናይንቲ ሲክስ አይ ዶንት ሪመምበር ኤግዛክትሊ የዳች የሙዚክ ግሩፕ ከእሷ ጋር ሆነው ሚዚክ አሰሯት። የድሮ ሚዚክ እና የአሁንም የዘፈነችው አንዳንድ ነበር፣ ስለ ሰላም ምናምን ዘፈነች። ሁለቱ ቮሊም አስወጣች እዚህ ሆላንድ ሁና ከዛ በኋላ ወደ እዛ ፕሮግራሙ የቲቪ ፕሮግራም የማደረጉት ኤርትራ ተመልሳ ነበር። ኤርትራ ተመልሳ የነበረ ትኖረው የነበረት ቦታ አባሻውል፣ በቃ በደንብ ተቀበሏት። ኤርትራም በቃ ምክንያቱ የታወቀች ሰው ስለሆነች፣ አቶ ብርሃን ሰጌድ የሚባል የታወቀ ዘፋኝ አለ በኤርትራ በኢትዮጵያም። አቶ ብርሃን ሰጌድ ይዟት ወደ ኢትዮጵያ መጥቶ ነበር እና እዛ ሆናም ትዘፍን ነበር። መቼ ነው ይሄ የሆነው? ይሄ አይ ቲንክ ኤይት ሴቨንቲ ይሆናል በአውሮፓውያን አቆጣጠር እና በኢትዮጵያም የታወቀች ናት። ወጣት ያረጀ ሁሉ ስለ ፀሐይቱ በራፊ የማያውቅ ነገር የለም። በተለይ በተለይ አንድ ዘፈን ነበራት ወጣት ሆነ እሱ ደግሞ ምን ይላል መሰለሽ አዋልደዬ፣ ሴቶች ማለት ነው አዋልደዬ ኪዳ አበዳ ሂዱና እበዱ ምክንያቱ በሰማይ የለም ሜዳ። እና ይሄ ትልቅ ዲቤት አንስቶ ነበር ኤርትራ ውስጥ። በተለይ አቦታችን አባቶቻችን እናቶቻችን አረ እንዴት እንደዚህ አርጋ ትዘፍናለች፣ ሂዱ ሂዱና እበዱ። ግን እሱ በደንብ የታወቀ ዘፈን ነው በኤርትራ እስካሁን። አዋልደየ ሂዳ ዕበዳ አብ ላዕላይ ሰማይ ዶ አሎ ሜዳ። ሌላ የነበራት ዘፈን ደግሞ ማጃህጃህ የሚባል የታወቀ ሰንተር አለ በአስመራ። ስለዛም የዘፈነች አለች። አላደ ብዙ ጊዜ ስለ ፍቅር ነው የምትዘፍነው የነበረችው። አየሁና ወደ አንተ ተመለስኩ የሚል ዘፈን አላት። ስለ አፍቃሪዋ ነው ብዙ አላ አደለ። በዛን ጊዜ የማትጠብቀው የማትጠብቀው ከሴቶች በተለይ ሞር ሮማንቲክ የሆነ ዘፈኖች ነው የነበሯት። ፀሐይቱ በራኪ ካል መጀመሪያ ፍቅሪ ብመን ተጀመረ አዳምና ሔዋን ዓለም ከይተፈጥረ የሚላላት እሱ ደግሞ ሁሉ ሰው ነው የሚዘፍ ነው። እና ፀሐይቱ በራኪ የኤርትራያነት ብቻ ሳይሆን እንደ የሀበሾች በሙሉ ታሪክ አድርጌ የማየው። እና አሁን የስንብት ስነ ስርዓት ነበር። እሁድ ኪዳነ ምህረት ቤተክርስቲያን የሚባል አለ እዛ ሮተርዳም፣ ትላንትና ማለት ነው። ትላንትና ቅዳሴው በኋላ ከፍትሀት ወደ ኤርትራ ሄዳለች። እና ነገ የቀብር ስነ ስርዓት ይሆናል። እና እንደምጠበቀው ይህቺ ፀሐይቱ ወራሂ የኤሌፍ ታጋይ ነው የነበረችው እንደ የማነ አዎ እነሱ በጣም የታወቁ የህዝብ ዘፋኞች ስለነበሩ የማነባሪያ ትልቅ የቀብር ስነ ስርዓት ተደርጎለት እዛ የማርቲርስ ሴሜትሪ እዛ ነው የተቀበረው። አሁን ህዝብ እንደሚጠብቀው አናውንስ የሆነ ነገር የለም፣ ግን ህዝብ እንደሚጠብቀው እንደሰማሁት፣ ፀሐይቱ በራሴም እዛ ጀግኖች መቃብር እዛት ትቀበር ይሆናል። እንግዲህ ጸሐይቱ ከሙዚቃው ባሻገር እንደው የየዕለት ኑሮዋ ወይም ባህሪዋ ምን ይመስል ነበር? እንደው ጓደኞቹ ትላንትና፣ አዎ ሳጋዮቹም ያነበብኩት ነበር የማውቃቸው አሉ፣ ከእሷ ጋር የነበሩ በጣም ትዕግስተኛ እንደ እናቶቻችን ደግሞ ፈቃር፣ በኃይል ፍቅር የነበራት ሰው ደግሞ ፌሚኒስትም ልንላት እንችላለን። ምክንያቱ የሴቶች መብት የምትታገል ሴት ነው የነበረችው፣ እና በኃይል በኃይል ነኝ መወዳት። ምክንያቱ እኛ ሳንወለድ ነው የጀመረችው ሺ ዘጠኝ ሞቶ ሀምሳ ስምንት ሺ ዘጠኝ ሞቶ ስድሳ ሁለት በኤሮፓውያን አቆጣጠር። እና በዛን ጊዜ ደግሞ በአበሻችን ባህል ሴት ሆና ዘፈን መጀመሩ መዝፈን መጀመርዋን እንኳን ትልቅ ትግል ነው። የመጀመሪያ ክራሯ ደግሞ ታሪኩ አምስት ክራር ነበሩ ከሱዳን የመጡ ቤታቸው ውስጥ አምስት ክራር ቤታቸው ውስጥ አምስት ክራር ነበሩ። ያደገችበት ቤት ውስጥ አዎ፣ እና የአጎቷ ቤት ነው ያደገች። አባቷ ታናሽ ሆኖ ሆና ስለሞተ እና ክራሩን የወሰደች መዝፈን ጀመረች። የእሷ ፋሚሊ፣ አጎቷ ይሁን የእሷ ቤተሰብ ግን ሽጉጥ አድርጎ እንኳን አስፈራራት ይባላል። እንዳትዘፍኝ እንዳትዘፍን እንዳትዘፍን ግን ፍላጎት ስለነበራት ደግሞ ድምጿ ሁሉ ደግሞ ራሷ ነው ትደርሰው የነበረች ዘፈኑ ከሁሉ ሁለት ምናልባት በሰው የተሰጣት በሌሎቹ የተሰጣት ነው እንጂ ሁሉ ራሷ ነው ትዘፍ ነው የነበረች። እና ሁል ጊዜ ፈቃር ሰው የምትረዳ በችግር ደግሞ ስላደገች ችግር ምን መሆኑ ስለምታውቅ ሁል ጊዜ በፍቅር የምትመላለስ ሴት ነው የነበረችው። በምን ህመም ነው የህይወቷ ያለፈው? አንድ ሳምንት የሚሆን ህመም ነው ናቸው የሚሉት። ብዙ አልታመመችም። እና የእርጅና ጉዳይ የድካም ጉዳይ። የታሪኳን ሁሉ ስታዩ በትግል ነው ያለፈችው። በድህነት እንዳልኩሽ አባቷ ታናሽ ሁኖ ነው የሞተው። ከእናቷ ጋ ወደ አስመራ በሰራያ አካባቢ ደቡብ ነው የምንለው አሁን ቋቴት የሚባል ቦታ ነው የተወለደችው ያደገችው። ከዛ በኋላ ትምህርት ተምራ ከካምቦን የሚባል እስከ አራተኛ አመት አራተኛ ክፍል ይሆናል መስለኝ። ከዛ በኋላ ግን እናቷን ለመርዳት መስራት ጀመረች። አስመራ ማለት ነው። እዛ ናቸው አባሻው ሊያድጉት ልጆች ወንድም እህት አላት። ትዳር መስረታ ነበረ እስካሁን ባገኘሁት ኢንፎርሜሽን ትዳር አልነበራትም፣ ልጆችም አልነበሯትም የለዋትም። ቤተሰብም እንደማውቀው የላትም። ማለት እንደ ወንድም እህት ያላት አይመስለኝም። ምክንያቱ ታናሽ ሁና ነው የሞተችው አባቷን የሞተው። እሺ፣ በጣም ነው የማመሰግነው። እኔም በልብ አመሰግንሻለሁ። አመጠጀመ አዳምን ይዋል አለምሰበ